ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22፣ በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ህዳር 15 2012 ዓ ም ዝግጅታችን

ጀመረ። ጤና ይስጥልኝ። እንደምናመሻችሁ ክቡራትና ክቡራን አድማጮች የምሽቱ አስተናጋጆቻችሁ ሰሎሞን አባተና አዳነች ፍስሐዬ ነን። የባህር ዳር ዩኒቨርሲቲ ትምህርት ጀመረ። እስከ ሌሊቱ ስድስት ሰዓት አምስት ሰዓት ድረስ እያወያየን ያሉ ችግሮችን መፍታት እንድንችል ሰፊ ጥረት ነው የተደረገው። ለዚህ እንዲረዳንም ከከተማ አስተዳደሩ ጋር

የዩኒቨርስቲው የሰላም አማካሪ ምክር ቤት አለ። የአገር ሽማግሌዎችና የሃይማኖት አባቶች ያሉበት እነሱን በማናገር የሃይማኖት አባቶችን ካፍቴሪያ ውስጥ እያስገባን አብረን ከተማሪው ጋር ምግብ እየበሉ እንዲየተወያዩ። አቶ ብርሃኑ ገድፍ የዩኒቨርስቲው አስተዳደር ጉዳዮች ምክትል ፕሬዚደንት ናቸው። ዘገባ በአብይ ርዕስ ይዘናል። ዝግጅቶቻችንን በፌስቡክ አት ቪኦኤ አምሃሪክ ላይቭ እና በአህዱር ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ።

አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ትላንት ጊኒ ቢሳው ላይ የተካሄደው ፕሬዝዳንታዊ ምርጫ ሰላማዊ የተረጋጋና ስነ ስርዓት የተሞላበት ነበር ብለዋል የፖርቱጋልኛ ተናጋሪ ሀገሮች ዓለም አቀፍ ታዛቢ ቡድን መሪ ኦልደሜሮ ባሎይ። የምርጫው ውጤት በመጪው ሐሙስ እንደሚታወቅ ይጠበቃል።

የምዕራብ አፍሪካዊቱ ሀገር ከ45 ዓመታት በፊት ከፖርቱጋል ቅኝ አገዛዝ ነጻ ከወጣችበት ጊዜ አንስቶ የፖለቲካ መረጋጋት አግኝታ እንደማታውቅ ተገልጿል። ለሁለተኛ ጊዜ ለመመረጥ የሚወዳደሩት ፕሬዚደንት ዦዜ ማሪዮ ቫዝ ከነፃነት በኋላ በፈንቅለ መንግስት ከመገደል የዘለቁት እሳቸው ብቻ ናቸው። የግኒ ቢሳው ህዝብ ሉዓላዊ በመሆኑ የምርጫውን ውጤት አከብራለሁ ሲሉ ቫዝ በመዲናይቱ ቢሳው

ድምፅ ከሰጡ በኋላ ተናግረዋል። ሰላም የማምጣት ተልዕኮዬን ፈጽሚያለሁ ብለዋል ፕሬዚዳንቱ። ዋናው የፕሬዚዳንቱ ተወዳዳሪ የቀድሞ ጠቅላይ ሚኒስትር ዶሚንጎ ሱሚዮስ ፔሬራም የምርጫውን ውጤት ለማክበር ቃል ገብተዋል። እነዚህ ምርጫዎች ለሀገሪቱ መጻዒ ዕድል ወሳኝ ናቸው ብለዋል። በኮንጎ ዲሞክራሲያዊት ሪፐብሊክ ቤኒ የምትባል ምስራቃዊት ከተማ ነዋሪዎች የከተማይቱን አዳራሽ ማቃጠላቸው ተዘግቧል።

በአማጺነት የሚጠረጠሩ ሰዎች ዛሬ ስምንት ሰዎችን ከገደሉ በኋላ በድርጊቱ የተቆጡ ሰዎች ናቸው እርምጃውን ወሰዱ የተባለው። በግድያው የተቆጡት ሰዎች ከቤኒ ወጣ ብሎ ወደሚገኘው የተባበሩት መንግስታት ድርጅት የሰላም አስከባሪ ተልዕኮ ማምራታቸውም ተዘግቧል። አንዳንዶቹ ሰላም አስከባሪ ኃይሉ አማጺያን ከሚያደርሱብን ጥቃት ሊከላከልልን ባለመቻሉ ከአካባቢው ይውጣ እያሉ እንደሆነም ተገልጿል።

ቤኒ የኢቦላ ወረርሽኝ የተዛመተባት ከተማ መሆኗም ይታወቃል። የሆንግ ኮንግ የዲሞክራሲ ደጋፊዎች ትላንት በተካሄደው ምርጫ ሰፊ ድል ማግኘታቸው ታውቋል። አርቲኤችኬ የተባለው የዜና ስርጭት በገለጸው መሠረት፣ ተቃዋሚ ተወዳዳሪዎች ወደ ዘጠና ከመቶ የሚጠጋ የምክር ቤት መቀመጫን አፍሰዋል። በፊት ምንም ያልነበራቸው ዴሞክራቶች ከ18 የወረዳዎች ካውንስል 17ቱን ይቆጣጠራሉ።

ምርጫው የሆንግ ኮንግ ፖለቲካ ይቆጣጠሩ ለነበሩት የቻይና ደጋፊ ኃይሎች ሽንፈት ማስከተሉ ታውቋል። ለአምስት ወራት ያህል የዘለቀው የዲሞክራሲ ንቅናቄ ደግሞ ድጋፍ እንዳለው የሚያሳይ ማስረጃ ተደርጎ ታይቷል። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው።

የቻይና መንግስት መገናኛ ብዙሃን ሆንግ ኮንግ ላይ የተገኘውን ሰፊ የምርጫ ድል ፍትሕ የጎደለው አካሄድ በማለት ማጣጣላቸው መሰማቱ ተገልጿል። ብዙ ቻይናውያን ግን እንዲህ አይነቱ ታሪክ አልተዋጠላቸውም ተብሏል። ቀድሞ የእንግሊዝ ቅኝ ግዛት በነበረችው ሆንግ ኮንግ ጸረ ቻይና ስሜት እውን ሆኖ እያደገ መሆኑን ቻይና መገንዘብና መንቃት አለባት ማለታቸውም ተዘግቧል።

እስራኤል ሂውማን ራይትስ ዋች የተባለው የሰብአዊ መብት ተሟጋች ድርጅት ከፍተኛ ባለስልጣን ልታባረር ነው። እስራኤል በፍልስጥማውያን ላይ ያላትን አያያዝ የሚቃወመውን ከእስራኤል ጋር አትተባበሩ የሚለውን ንቅናቄ ይደግፋሉ በማለት ነው ከሀገር የምታስወጣቸው። በሂውማን ራይትስ ዋች የእስራኤልና የፍልስጥም ጉዳይ ሥራ አስኪያጅ ኦመር ሻኪር ከእስራኤል መውጣት አለባቸው የሚለውን የእስራኤል መንግሥት ውሳኔን

የሀገሪቱ ከፍተኛ ፍርድ ቤት አጽድቋል። የአሜሪካ ድምፅ ዘጋቢ ዝላቴካ ሆክ ያጠናቀረችውን ዘገባ ቆንጅታዬ ታቀርበዋለች።

እስራኤል ኦማር ሻኪርን ለማስወጣት ያደረገችውን ውሳኔ ለማስቀልበስ እሳቸውና መስሪያ ቤታቸው ሂዩማን ራይትስ ዋች ለረጅም ጊዜ በፍርድ ቤት ሲሟገቱ ቆይተዋል። ሂዩማን ራይትስ ዋች እስራኤልን ባለም አቀፉ ማህበረሰብ ለማስገለልና ለማሳቀብ በፍልስጤም መሪነት የተያያዘውን እንቅስቃሴ የመደገፍ አቋም እንደሌለው የቡድኑ ዋና ስራ አስኪያጅ ኬኔት ሮት ያስረዳሉ።

He has held quite um, clearly to the organization's position and we do not support BDS. So these

ይሁን እንጂ ሁማን ራይትስ ዋች እስራኤል በወረራ ከያዘቻቸው ግዛቶች መውጣት እንዳለባትና ለአረቦቹ ዜጎቿ ለተቀሩት እስራኤላውያን የሰጠቻቸውን መብቶች በሙሉ እንድታከብር ይጠይቃል። እስራኤል ደግሞ እንደ አውሮፓውያን አቆጣጠር በ2017 ዓ ም በደነገገችው ህግ እስራኤልንም ሆነ ማናቸውንም የምትቆጣጠራቸውን አካባቢዎች ለማስገለል በይፋ ጥሪ የሚያቀርብ የውጭ ሀገር ዜጋ

ሀገሯ መግቢያም ሆነ መኖሪያ ፈቃድ እንዳይሰጥ ከልክላለች ከጥቂት ወራት በፊት የዩናይትድ ስቴትስ ምክር ቤት አባላቱን ራሺዳ ትላይብን እና ኢላን ኦማርን እንዳይገቡ የከለከለቻቸው በዚያ ህግ መሰረት ነው የሂመን ራይትስ ዋቹ ተጠሪ ኦማር ሻክር በሳቸው ላይ የተወሰደው እርምጃ የእስራኤል መንግስት ለሰብአዊ መብት ከበሬታ በሚደረጉ እንቅስቃሴዎች ላይ ሲያካሄድ የቆየው ጥቃት አካል እንጂ

የተለየ እንዳልሆነ ተናግረዋል። ኡራጋይ ትናንት ያካሄደችው ምርጫ ውጤት ከጥቂት ቀናት በኋላ እንደሚታወቅ ተገልጿል። እንዲህ አይነት በጣም የተቀራረበ ምርጫ ታይቶ እንደማይታወቅ የሀገሪቱ የምርጫ ችሎት ኃላፊ ሆዜ አሪሶና ጠቁመዋል።

ከሁሉ ከሞላ ጎደል ሁሉም የድምፅ ወረቀቶች የተቆጠሩ ሲሆን የ46 ዓመት ዕድሜው ወግ አጥባቂ ፓርቲ መሪ ሉዊስ ላሳል ፖው ከገዢው ግራ ዘመም ፓርቲ መሪ ዳንኤል ማርቲኔዝ የ30 ሺህ ድምፅ ብልጫ አግኝተዋል። ማርቲኔዝ 62 ዓመት ዕድሜ ሆኗቸዋል። ፖ በአስተማማኝ ሁኔታ ያሸንፋሉ ሲሉ የድምፅ መለኪያ አሃዞች ካለፈው ጥቅምት አንስቶ ሲተነብዩ ቆይተዋል። የዜናው ሰዓት አበቃ።

ይህ ከአሜሪካ ድምፅ ሬዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13764 ኪሎ ሄርዝ በ25 ሜትር ባንድ በ12040 ኪሎ ሄርዝ በ31 ሜትር ባንድ

በ9485 ኪሎ ሄርስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ህዳር 15 2012 ዓም ምሽት ፕሮግራም ነው።

በፌስቡክ ላይቭ አት ቪኦኤ አምሀሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ትችላላችሁ። ክቡራትና ክቡራን አድማጮች በዚህ ምሽት ስፖርት፣ ጤናና አፍሪካ ነክ ርዕሶች ተቀናጅተው በሰዓታቸው ይቀርቡላችኋል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል።

ተቋርጦ የነበረው የመማር ማስተማር ሂደት ዛሬ መጀመሩን የባህር ዳር ዩኒቨርሲቲ አስታውቋል። ሰላም በማውረዱ ሥራ ውስጥ የሀገር ሽማግሌዎች፣ የከተማይቱ ነዋሪዎች፣ የጸጥታ መዋቅሩና የባህር ዳር ወጣቶች ጉልህ ተሳትፎ ማድረጋቸውን ዩኒቨርሲቲው ገልጿል። አስሴድ ምስጋናው ዝርዝር አላት።

ጥቅምት 29 ቀን 2012 ዓ.ም በወልዲያ ዩኒቨርሲቲ በተከሰተ ግጭት የሁለት ተማሪዎችን ሞት ተከትሎ በሀገሪቱ ባሉ የተለያዩ ዩኒቨርሲቲዎች ግጭቶች ታይተዋል። አለመረጋጋትም ተከስቷል። አለመረጋጋት ከታየባቸው ዩኒቨርሲቲዎች መካከል የባህር ዳር ዩኒቨርሲቲ አንዱ ነው። ተማሪዎች ለጥቂት ቀናትም ቢሆን በስጋት ምክንያት ትምህርታቸውን አቋርጠው እንደነበርና ዛሬ መደበኛ ትምህርት መጀመራቸውን የመማር ማስተማሩን ሂደት ወደ ሰላማዊ መንገድ እንዲመጣ ተሳትፎ ያደረጉ የህብረተሰብ ክፍሎች የጋራ መግለጫ

ሰጥተዋል። በባህር ዳር ዩኒቨርሲቲ የኢንፎርሜሽንና ስትራቴጂክ ኮሚኒኬሽን ምክትል ፕሬዚደንት ዶክተር ዘውዱ ምሩ በዩኒቨርሲቲ ውስጥ መረጃዎችን በፍጥነት ለመለዋወጥ በተፈጠረው መዋቅር ተማሪዎችን ማረጋጋት እንደተቻለ ይናገራሉ። ችግሮች የሚነሱት ትክክለኛ ባልሆነ መረጃ፣ በተለይ በማህበራዊ ሚዲያ በሚናፈሱ መረጃዎች በመሆኑ ምክንያት ምናልባትም ደግሞ ሌላ ቦታ ላይ ወደ ግጭት የገቡ አካላት እዚህም ተመሳሳይ ነገር ይደርሳል በሚል ፍርሃት ያለባቸውን ተማሪዎች

ከግቢ ውስጥ ከከፍተኛ አመራሩ ጀምሮ በፕሬዚዳንቱ የሚመራ አንድ የሰላም ኮሚቴ አለ። ተማሪዎች ህብረት አመራሮች አሉ። የዩኒቨርሲቲው ከፍተኛ አመራር አለ፣ እኛ ያለንበት ከዛ ቀጥሎ የጸጥታ ኃይል አለ። የዩኒቨርሲቲ ውስጥ ሪዛድ የሚያደርግ የጸጥታ ቡድን አለ። ስለዚህ እነዚህ ሁሉ አካላት ያሉበት በየእለቱ በየግቢዎች ምን እየተከናወነ እንደሆነ ይገመግማሉ። እንደገና በየግቢዎች ያሉ ደግሞ ንዑስ ኮሚቴ አለ። ይሄ ኮሚቴ እስከ ዶርም የተማሪዎች ዶርም ድረስ

እስከ መመገቢያ ክፍላቸው ድረስ እስከ ማንበቢያ ክፍሎች ድረስ እስከሚንቀሳቀሱባቸው ቦታዎች ድረስ ተማሪዎች በምን ሁኔታ ላይ እንዳሉ በየጊዜው እየገመገመ ትክክለኛ የሆነ መረጃ እየሰጠ እነዚህ ተጠናክሮ በየለቱ ስለሚንቀሳቀሱ ችግሮች ሳይኖሩ ወጡ ልጆችም የተመለሱ ዛሬ ግን፣ ሙሉ በሙሉ ተማሪው ትምህርት ላይ ነው ያለው።

ከባህር ዳር ከተማ ወጣቶች፣ ከከተማ አስተዳደሩ፣ ከሀገር ሽማግሌዎች እና ከከተማ ነዋሪዎች ጋር የተፈጠረው መዋቅር ደግሞ የዩኒቨርሲቲውን ግቢ መጠበቅና ተማሪዎች በከተማ ሲንቀሳቀሱ አንዳች ችግር እንዳይገጥማቸው ጥበቃ ያደርግ ነበር ያሉት በዩኒቨርሲቲው የአስተዳደር ጉዳዮች ምክትል ፕሬዚዳንት አቶ ብርሃኑ ገድፍ ናቸው። ተማሪውን እስከ ሌሊቱ ስድስት ሰዓት አምስት ሰዓት ድረስ እያወያየን ያሉ ችግሮችን መፍታት እንድንችል ሰፊ ጥረት ነው የተደረገው። ለዚህ እንዲረዳንም ከከተማ አስተዳደሩ ጋር

የዩኒቨርስቲው የሰላም አማካሪ ምክር ቤት አለ። የሀገር ሽማግሌዎች ና የሃይማኖት አባቶች ያሉበት እነሱም በማናገር የሃይማኖት አባቶችን ካፍቴሪያ ውስጥ እያስገባን አብረን ከተማሪው ጋር ምግብ እየበሉ እየተወያዩ ስራ መስራት እንዲችሉ ና ይሄ ደግሞ ዘላቂነት እንዲኖረው የከተማ ወጣት አደረጃጀት ሙሉ በሙሉ ለከተማው አገልግሎት ለዩኒቨርሲቲ አገልግሎት የሚሰጡ እንደ ውሃ መብራት

የሚመለከታቸው አካላት ባለቤቱ ነው እንዲሰሩ ሰፊ ውይይት ተካሂዷል። ወጣቱም አሁን ተደራጅቶ ዙሪያውን ዩኒቨርሲቲውን ጥበቃ እያደረገ ነው ያለው። ዩኒፎርም ለብሰው ነው የሚጠብቁት።

በዚህ አማካኝነት ይደርሳል ተብሎ የሚታሰበው ነገር ሳይደርስ ነው የቀረው። በየክላሱ ደህንነታቸው መጠበቅ እንዲችል በየዶርሚተሪው እና በምግብ መመገቢያ አካባቢ የልማብተና ፖሊስ አለ። ሁሉንም የዩኒቨርሲቲውን በተራ የሚጠብቁ ፖሊሶችን አሰማርተናል። ከዚህ አንጻር እስካሁን ድረስ ሰላማዊ ነው። በዚህም በመቀጣዩት ጊዜም ችግር ይደርሳል ብለን አናስብም። የሀገር ሽማግሌዎችም በፍርሃት ውስጥ የነበሩ ተማሪዎችን የማረጋጋት ስራ መስራታቸውን የባህር ዳርና አካባቢ የሀገር ሽማግሌዎች ፕሬዚዳንት ሊቀ ህሮያን በላይ መኮንን

ይናገራሉ። ወጣቱ ትውልድ ሀገር የማስቀጠል ኃላፊነት እንዳለበት መዘንጋት የለበትም ሲሉ መክረዋል። ወጣ ያሉ ልጆች ነበሩ። ወደ ስላሴ ቤተ ክርስቲያንም ወደ መሰረተ ክርስቶስ ቤተ ክርስቲያንም እነሱን ለማግባባት ትልቅ ስራ ተሰርቷል። በዋናነት የሌሎቹ ዩኒቨርሲቲዎች ስሜት እዚህ ላይም ትንሽ የሆነ ተጽዕኖ ፈጥሮ ስለነበር ስጋት ብቻ የመስጋትና በተለይ የኦሮሚያ ልጆች በስጋት መውጣት ጀምሮ ነበረ ያንንም

የእኛ የሀገር ሽማግሌ አንድ ሰባት ሽማግሌዎች ተገኘን። አንድ የሃይማኖት አባትን ጠራን። በዚህ አማካኝነት ልጆችን መክረን አይዟችሁ ብለን አበረታተን ያው እንዲመለሱ አደረግና እና አሁን ደግሞ ወደ ሰላማዊ የመማር ማስተማር ሂደት እየተገባ ስለሆነ በጣም ደስ ብሎናል። ወጣቱን ትውልድ የመምከርና የማስተማር በአባቶችና በልጆች መካከል፣ በሽማግሌዎችና በወጣቶች መካከል የተፈጠረ ክፍተት አለ ያን ክፍተት መሙላት

ከወጣቶች ጋር ሆኖ ለመስራት አንዱ ትልቁ አላማችን ነው። ከዚህም ጋር ተያይዞ ስለ ነገዋ ኢትዮጵያ ስለ ራሱ ህልውና ይችን ሀገር ማስቀጠል ማለት ወጣቱ ራሱን ማስቀጠል ማለት ነው። ሌላ ሀገር አይኖረውም እና በዚህ መንገድ ይችን ሀገር ተረጋግተን ተመካክረን ተቻችለን የትናንት ታሪክ እያነሳን ከመጣላት ይልቅ ስለ ዛሬና ስለ ነገ እያሰብነ

ብንሰራ መልካም ነው ብዬ አስባለሁ። ተማሪዎቹን ወክሎ የተገኘው ተማሪ አደባባይ ጋሻው በበኩሉ ተማሪዎች በዩኒቨርሲቲ ቆይታቸው ችግሮች ሲፈጠሩ እንደ ተማረና እንደ ሰለጠነ ሰው በውይይት የመፍታት ልምድ ለማዳበር አቋም መያዙን ይናገራል። ልክ እንደ ተማረ ሰው ቻለንጅ የማድረግ፣ የመሟገት፣ የመወያየት እንጂ ወደ ሌላ ወደ ብሔር ወደምን ወደምን የሚለውን ነገር ባህርሚስም ተማሩ እየኮነነ እየወገዘ የተሻለውን ነገር አማራጭ እንትን እያለ ልክ ወደፊቷን ኢትዮጵያ ልክ እንደ ተማረ አይ

ኃይል መገንባት እንዳለበት እና ሰላም መማር ማስተማራችን በሰላም ማስቀጠል እንዳለብን የመጨረሻው ተማሪ የደረሰበት። በመጨረሻም ችግሩ ተከሰተ ከተባለ ቀን ጀምሮ የባህርዳር ከተማ ወጣቶች ተደራጅተው ከግቢ የወጡ ተማሪዎችን እንዲሁም ግቢውን በመጠበቅ ላደረጉት ትብብር ዩኒቨርሲቲው ምስጋና አቅርቧል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።

ከአሜሪካ ድምፅ መጽሔት ነው እያዳመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። አስቴርን ለዘገባው አመሰግናለሁ። የትንታኔው መጽሔት ይቀጥላል። በኢህአዴግ በውህደት ስም አዲስ ፓርቲ እየተፈጠረ ነው ብለዋል የህወሀት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል። ህወሀት አስቸኳይ ጉባኤ እንደሚጠራም ገልጸዋል። ሙሉጌታ ጽብሃ ዝርዝር አለው።

የህዝባዊ ወያነ ሐርነት ትግራይ ሊቀመንበርና የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረ ጽዮን ገብረ ሚካኤል ዛሬ ማምሻውን በሰጡት መግለጫ በአሁኑ ጊዜ እየተፈጸመ ስላለው የኢህአዴግ ውህደት አካሄድ ነቅፈዋል። በኢህአዴግ ስራ አስፈጻሚ ኮሚቴ ስብሰባ የህዝብ ሰላምና ህግ ልዕልና ማክበር ጉዳዮች ቅድሚያ ተሰጥቶ መወያየት ሲገባ ስለ ውህደት መወያየት ጊዜው እንዳልሆነ ህወሀት አቋም ገልጾ ነበር ብለዋል። ዶክተር ደብረ ጽዮን በተጨማሪም

ባሩ ስራ አስፈጻሚ ኮሚቴ ስለ አዲሱ ውሁድ ፓርቲ ውሳኔ ባስተላለፈበት ጊዜ በፓርቲው ፕሮግራም ላይ ሳይወያይ ነው ያጸደቀው። ይህ ስለማታውቀው ጉዳይ ፊርማህን ማኖር እንደማለት ነው ብለዋል። የኢህአዴግ አባል ድርጅቶች ሙሉውን ሳይወያዩ የአጋር ድርጅቶች ተወያይተው እንዲያጸድቁ ስለመደረጉም መረጃ አለን። ይህ ደግሞ ከአሰራር ውጭ ነው ብለዋል። በአሁኑ ጊዜ ውሁድ ሳይሆን አዲስ ፓርቲ ነው እየተፈጠረ ያለው። ምክንያቱም የነበረው የኢህአዴግ ፕሮግራም የሚቀበል

የተቀበለው አይደለም፣ በማለት ገልጸዋል። ወያናዊ ዲሞክራሲ ከቅጽል ልዩ ዝብል ቃል በቃል ይናውዲና አዋስ

በሐዋሳ ጉባኤ አብዮታዊ ዲሞክራሲ የሚባለውን ይቀጥላል ብለን ነው ቃል በቃል የወሰን ነው። አሁን ይህንን ተጥሷል። እንደምታውቁት ህወሓት ይሁን ኢህአዴግ በምርጫ የተመረጡት በዚህ ፕሮግራም ነው። የተመሰረተው መንግስት ይህ ፕሮግራም ነው የሚተገብረው። እስከ ምርጫ በዚህ ነው መካሄድ ያለበት። አሁን መሀል ላይ ነው እየተደናቀፈ የሚገኘው። ስለዚህ አሁን ኢህአዴግ ነው መሆን ያለበት። አዲስ ፓርቲ ደግሞ በምን ፕሮግራም ተመርጦ ነው የሚያስተዳድረው? አሁን እየተፈጠረ ያለው ውህደት ሳይሆን

አዲስ ፓርቲ ነው። ይህ ፓርቲ ደግሞ የህዝብ ብዛት ያለው ልዕልና ይይዛል የሚል ነው። የበታች መሆን የሚፈልጉ ህዝቦች አሉ ብለን አናምንም። ለታገልንለት ህብረ ብሔራዊ ስርዓትም የሚያፈርስ ነው። ይህ ደግሞ ወደ ጨለማ ነው የሚወስደን። ጨለማ ያለፈው ሳይሆን የሚመጣ ነው። በጣም አደገኛ ነው

ነው ያሉት። በውህደት ስም እየተፈጠረ ያለው አዲስ ፓርቲ ብዙ ህዝብ ላላቸው ብሔሮች የሚያዳላ በእኩልነት የተመሰረተ አንድነት የማያመጣ ነው። ይህም ጨቋኝና ተጨቋኝ ህዝብ የሚፈጥር ነው። እኛ ደግሞ ጭቆና አንቀበልም ብለዋል። በዚህም የሰላም መደፍረስ ይመጣል በማለት ገልጸዋል። የህወሀት ማዕከላዊ ኮሚቴም የስራ አስፈጻሚው በውህደት ላይ ተወያይቶ ያሳለፈው ውሳኔ ተመሳሳይ ሀሳብ ተጋርተዋል ብለዋል። ዶክተር ደብረ ጽዮን የመጨረሻ ውሳኔ

የሚሰጥ ደግሞ የፓርቲው ጉባኤ በመሆኑ አስቸኳይ ጉባኤ እንዲጠራ የህወሀት ስራ አስፈጻሚ ላለፉት ሁለት ቀናት ባካሄዱ ስብሰባ መወሰኑን ገልጸዋል። እንደ ህወሀት ይህ አጀንዳ የምናቀርበው ለጉባኤ ነው፣ መጨረሻ የሚወሰነው እዛ ነው። እንደ ስራ አስፈጻሚና ማዕከላዊ ኮሚቴ ወስነናል፣ ግን በቂ አይደለም። የመጨረሻ ውሳኔ ጉባኤተኛው እንዲወስን ነው። አስቸኳይ ጉባኤ

እንዲጠራ ወስነናል። በተጨማሪም ህዝብም ይወያይበታል። ብዙ መስዋዕትነት ከፍለውለታል፣ ልጆቹ ገብረውለታል። ስለዚህ ህዝብም ይወስናል። የእኛ ውሳኔ ስህተት ካለው ህዝቡ ያስተካክለናል፣ ትክክል ከሆነ ደግሞ ጠንክሩ ይለናል ነው ያሉት።

ከፓርቲ ጉዳዮች በተጨማሪ በክልሉ ሪፎርም የማካሄድና የህዝቡ የልማትና የመልካም አስተዳደር ጥያቄ ለመመለስ እንሰራለን ብለዋል። ህወሀት በውህደት ዙሪያ እያነሳው ስላለው ተቃውሞና ና ትችቶች የኢህአዴግ ጽሕፈት ቤት ሲያስተባብል ቆይተዋል። ተጨማሪ መልስ ከኢህአዴግ ካገኘንም የምናቀርብ ይሆናል። ለአሜሪካ ድምጽ ሙልጌታ ጽባሃም መቀለም

አመሰግናለሁ፣ ሙሉ ጌታ ለዘገባው። ወደ ተከታዩ የመጽሔት ርዕስ እናልፋለን። የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ ዛሬ በሰጠው መግለጫ አሁን ሥልጣን ላይ ያለው የአስተዳደር ሥርዓት ፍጹም አምባገነናዊ ነበር ካለው የቀደመው ሥርዓት በከፍተኛ አመራሩ ደረጃ ለውጥ ቢያሳይም ለውጡ ግን ወደ ሕዝቡ አልወረደም ሲል ተችቷል። ሥርዓቱ

አሁንም የመንግስቱን ዋና ዋና ተቋማት ለወገናዊ የፓርቲ ዓላማ መዋሉን ቀጥሎበታል ሲልም ነቅፏል። በቅርቡ በፓርላማ የጸደቀውን የምርጫ ሕግም አግላይ ነው ሲል ከሷል። ድርጅቱ የሰጠውን ጋዜጣዊ መግለጫ የተከታተለው መለስካቸው አማሃ ተከታዩን አጠናቅሯል።

መድረክ ባወጣው መግለጫ እንደሚለው ከሆነ ከአስር ዓመታት በፊት የተለያዩ ተቃዋሚ የፖለቲካ ፓርቲዎች በጋራ መታገያችን ነው ብለው የቀረጹት የፖለቲካ ፕሮግራም ዛሬም ተገቢነት ያለውና አያሌ የአገሪቱን ችግሮች ሊፈታ ይችላል። ስለሆነም መድረክ ዛሬም ፕሮግራሙ የፖለቲካ አማራጭ ነው ብሏል። በኢትዮጵያ በገዢው ግንባር እየተካሄደ ነው የተባለውን ለውጥ በተመለከተ መድረክ አቋሙን በዚህ መግለጫው ይፋ አድርጓል።

በአሁኑ ወቅት አገራችንን በማስተዳደር ላይ የሚገኘው ስርዓት ምንም እንኳን ከወትሮ ፍጹም አምባገነናዊ ባህሪው በላዕላዊ ደረጃ መለወጥ ቢያሳይም በተግባር ግን ህዝባችን ዘንድ የደረሰ መሻሻል እያየን አይደለንም ይላል የጽሑፍ መግለጫው። አስከትሎም ስርዓቱ አሁንም የአገሪቱን የፖለቲካና የኢኮኖሚ ሕይወት መቆጣጠሩንና የመንግሥትን ዋና ዋና ተቋማትን ለወገናዊ የፓርቲ ዓላማ መዋሉን ቀጥሎበታል ሲል መድረክ ይተቻል።

መድረክ ገዢው ቡድን እውነተኛ ለውጥ ለማካሄድ ቁርጠኛነቱ አናሳ ነው ይልና ለዚህ አንድ ማሳያ በቅርቡ በፓርላማ የጸደቀውን የምርጫና የፓርቲ አዋጅ በቆየው የምርጫ ጨዋታ ሊቀጥል መወሰኑ ነው ይላል። ይህን በተመለከተ የወቅቱ የመድረክ ሊቀመንበር ፕሮፌሰር መረራ ጉዲና ተጨማሪ ማብራሪያ ሰጥተዋል። መሠረታዊ ናቸው የምንላቸው ምርጫ ቦርዶች ጨምሮ፣ የምርጫ ህጎችን ጨምሮ፣ በተለይ ምርጫ ህጎች ከሁሉም በላይ እኛን እያመመ ያለው የምርጫ ህጉ

ሲከለስ በአንድ በኩል ተወዳዳሪዎች የፖለቲካ ፓርቲ ተወዳዳሪዎችን ቢሆኑ ለክልል ከሆነ አንዳንድ ሺህ ለፓርላማ ከሆነ ሁለት ሺህ ድጋፍ ማሰባሰብ አለባቸው የሚል ነው። ያ ደግሞ ጊዜ ይታያል። በአካባቢ አስተዳደሮች ቀበሌዎች ያው እንዲታዩ ይደረጋል። ይህንን ትዝለናል ከና አቶ መለስና በረከት ጋር በጣም ጊዜ እየፈጀ ድርድርና ክርክር አድርገን ያሰረስነውን

ለምን እንደገና መልሶ በጓዳ እንዳመጡ እግዚአብሔር ያውቁ። በጣም ፈታኝ ነው። አስፈላጊ አይደለም። ፖለቲካ ድርጅቶች እንደገና ላል አስፈላጊ ላልሆነ ብዙ ወጪ የሚዳርግ ነው። ያንን ትናንት ዲክታተር መለስ ዘመን እንኳን የታረመኝ ነገር እንደገና ተመልሶ መምጣቱ ለምን እንደሆነ እስካሁን ድረስ መግባባት አልቻልንም። በዛ አቅጣጫ እሱም መስተካከል አለበት። ሌላው የመድረክ አመራር አባል ፕሮፌሰር በየነ ጴጥሮስም

የአዲሱ የምርጫና የፖለቲካ ፓርቲዎች ሕግ እንከን ነው ያሉትን አምረው ተችተውታል። በዚህ ሀገር ዘጠና ዘጠኝ ከመቶ የኃይል መንግስት ቀጣሪ በሆነበት ሀገር፣ ሌላ መተዳደሪያ በጎን በሌለን አገር እስቲ እንደተደነው ሁልጊዜ ከኛ ተለይተው የማያውቁት መምህራን፣ የግብርና ሰራተኞች፣ የጤናውን ሌላው በእጩነት ስናሰማራቸው ነበር ነውን። አሁን የውድድሩ ጊዜ እስከሚያልፍ ድረስ ያለ ደሞዝ ነው የምትወዳደረው

ብለን እጩዎቹን መመልመልስ እንዴት ይቻልናል? እኛስ በየግላችን ይህንን የምርጫውን ጊዜ ደሞዛችንን ለቀን በምንድን ነው የምንተዳደረው? እጩ መመልመል ቀርቶ በግልም ችግር ፈጥሮብናል። ይሄ ነው ትልቁ ስጋታቸው። ስጋት ምንድን ነው ለተባሉ፣ ይሄ እንግዲህ እውነቱ በግልጽ ቋንቋ ለመናገር ወደ ምርጫው እንዳንገባ የታቀደ ሽረባ አለ። ፕሮፌሰር በየነ ከዚህ የለውጥ ኃይል ያልጠበቁት ግድፈትም

በዚህ ተሻሻለ በተባለው የፓርቲዎችና የምርጫ ሕግ ወጥተዋል ብለዋል። በእሳቸው አስተያየት እንዲያውም መሠረታዊ የሕግ ፍልስፍናን የጣሰ አሰራር እንደተከናወነም አብራርተዋል። አሁን አስር ሺህ ፍርማ ሰብስቡ ወይም አስር ሺህ ድጋፍ ሰብስቡ የሚባለው ይህ ሕግ ወደ ኋላ ተመልሶ አይሰራም የሚለውን መሠረታዊውን እኮ መርህ የሚጥስ ነው። እንድንካሰስ ነው የሚፈለገው። ህጋዊ መታችን ህገ መንግስታዊ መብታችን ጥሳችሁ ነው

እንደገና አስር ሺህ ሰብስቦ የምትሉን ምንድን ነው ያጠፋው? የእኛ ፓርቲ ሪፖርት እያቀረበ ነው ምርጫ ቦርድ የሚፈልገው? በሁለት ምርጫ ያልተሳተፈ ይሰረዛል የምል አለ። እኛ አንድም ምርጫ ወደኋላ ቀርተን አናውቅም። ስለዚህ እንዲ እንዲህ አይነት በእውነቱ ከህጉም አንጻር የተሳከረ ይዘት ያለው አዋጅ እንዲወጣ የመከሩት ሰዎች እነማን ናቸው? የእኛ ምክር ግን አልነበረም። ፕሮፌሰር መረራ በበኩላቸው እነዚህ ያሉ የተባሉት ግድፈቶች

የገዢውን ፓርቲ ለመጥቀም ሆን ተብሎ የተደረገ እንደሆነ የጠቁሙና የምርጫ ጊዜው በህግ በተቀመጠው መሰረት መካሄድ አለበት የሚለው የመድረክ አቋምም እንደሆነ እኛን ጨምሮ የመንግስት ሰራተኞች ደግሞ መውጣት አለባቸው ይላል ከስራቸው መልቀቅ አለባቸው ለመወዳደር ይላል የሚገርመው ደግሞ የመንግስት ባለስልጣናት የፓርላማ አባላት የአካባቢ የምክር ቤት አባላት ምንም የሚባሉት የመንግስት ሰራተኝነት እነሱን አይመለከትም ይላል ማለት እንግዲህ የሚመለከተው ተቃዋሚው ነው

በተለይ ምስኪን አስተማሪዎችን ነው በብዛት እኛ የምንጠቀው እነሱን ስለሆነ፣ እዚያም አካባቢ ቀላል አልሆነ ፈታኝ የሆነ ሊያወዛግብ የሚችል ያልተፈታ ችግር አለን። እነዚህ እነዚህ ነገሮችን እንግዲህ ለወደፊቱ እያየን እንሄዳለን። ግን እኛ እነዚህ ነገሮች ተስተካክለው ምርጫው በጊዜ ሰሌዳው መሰረት ቢካሄድ ይሻላል። ሁለቱም መስተካከል ያለባቸው መስተካከል ያለባቸው ጊዜ ሰሌዳው ቢጠበቅ ደግሞ ጥሩ ነው እንላለን

መድረክ በዚህ መግለጫው አሁንም አቋሞቼ ናቸው ብሎ ካሰፈራቸው መካከል በአሁኑ ወቅት የግለሰብና የቡድን መብቶችን በአቻነት ማክበር የግድ መሆኑን በሀገራችን ያለው ተጨባጭ ነባራዊ ሁኔታ ስለሚያስገድድ በብሔር ብሔረሰብ መብት መከበርና በኢትዮጵያ አንድነት መካከል ተቃርኖ እንደሌለ ይቀበላል፣ መገንጠልን አይደግፍም የሚል ይገኝበታል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ

መለስካቸውን ለዘገባው እናመሰግናለን። በኦሮሚያ ክልል በሶስት ቀን ውስጥ በደረሱ የትራፊክ አደጋዎች ከ30 በላይ ሕይወት ጠፍቷል። ፀሐይ ዳምጠው ተጨማሪ ያላት እነሆ።

የትራፊክ አደጋዎቹ ከአዲስ አበባ ወደ አምቦ፣ ከመቱ ወደ አዲስ አበባና ከብሾፍቱ ወደ አዳማ ከተማ ሲጓዙ በነበሩ ተሽከርካሪዎች ላይ የደረሱ ናቸው። በአርሲ አሰላ፣ ከፊቼ ገብረ ጉራቻና ሌሎች ቦታዎች አደጋዎቹ ደርሰዋል። በአደጋው ህይወታቸው ካለፉ ሰዎች መካከል የአምቦ ዩኒቨርሲቲ መምህርና ደራሲ ጉታረብራ ይገኙበታል።

የጉታ አብሮ አደግ የወምዩ ሙለታ ለአሜሪካ ድምጽ እንደተናገረው ጉታ የሶስት ልጆች አባትና የቤተሰብ አስተዳዳሪ ነው። ጉታ አብሬን ነው ያደግ ነው። አብሬን ውሃ ዋኝተናል፣ ከብትም ጠብቀናል። ከዛ ጀምሮ እንግዲህ ነው የሚያውቀው ጥሩ ሰው እንደሆነ ትምህርትም ታታሪ በጣም ሰውም ሰው ነው። እንግዲህ ትምህርቱም ከአንደኛ እስከ አስራ ሁለተኛ እዛው አካባቢ ከተከታተለ በኋላ

በጎንደር ዩኒቨርሲቲ ሶሽሎጂ ተማሪ ነበረ በተለያዩ ኤንጂዎች እንዲሁም አንድ የመንግስት ተቋም ሰርቷል እንደ ወርልድ ቪዥን ፓክት ኢንተርናሽናል የሚባል አንድ እንጂኦ እንግዲህ አሁን የወጡ እስኪያልፍበት ድረስ በአምቦ ዩኒቨርሲቲ ተቀጥሮ ሲሰራ ነው ነበረው እንግዲህ በሊትሬቸር በኩልም በሁለት ሺ አስራ ሁለት ሁለት ሺ አስራ ሶስት አካባቢ

አንድ መጽሐፍ ርዕሱ ምልኡ ምልቅ የሚል መጽሐፍ አሳትፎ ለህዝቡም አበርክቷል። ብዙ ነው እንግዲህ ይህ ልጅ በአሶሳ ነቀምት፣ ተዘዋውረ በተለያዩ ንጂዎች በበረሀ በምናምን እያለ እየሰራ ነው የነበረው። መምህር ጉታ ቤተሰቦቹ ጋር ቆይቶ ለስራ ወደ አምቦ እየሄደ ባለበት ወቅት ነው አደጋው የደረሰበት ብለዋል አብሮ አደጉም

ከአዲስ አበባ ወደ አምቦ ሀያ ሰዎችን አሳፍሮ ስጓዝ የነበረው በተለምዶ ሃይሮፍ የሚባል ተሽከርካሪ በኤጀሬና በሆለታ ከተሞች መካከል ሲኖትራክ ተሽከርካሪ ጋር ተጋጅቶ አደጋ ደርሷል ብሏል። ሳጅን የዋላ ወርቅ ደጀኔ ከኦሮሚያ ፖሊስ ኮሚሽን

ገንደ አዋሾ ኮንኮላታን ድዴብሳ ሆመታ አሪቲን ኮንኮላችሹን ገረገሌ ነሞ ጥርቡረ በላንዱ ነሞን ሸን ጫቃመጭማ ነሞን ሰድ ይጠቃመ ሰልንደይ ጅራ ጎዲና ለከበሃ አና ሌቃ ዱለሻ ኮንኮላታን ኦዳባስ መቱራ ገረ ፍንፍ ደሞ አሪቲን ኮንኮላሹን ገረገሌ በአርሲ ዞን አዳባ ወረዳ በአዋሽ ቀበሌ ሰዎችን አሳፍሮ ሲጓዝ የነበረ መለስተኛ የህዝብ ማመላለሻ ሚኒባስ ላይ በደረሰ የመገልበጥ አደጋም

የሰባት ሰዎች ሕይወት ሲያልፍ አምስት ሰዎች ላይ ደግሞ ከቀላል እስከ ከባድ የአካል ጉዳት ደርሷል። በምስራቅ ሸዋ ዞን ዱግዳ ወረዳም አንድ አይሱዙ ተሽከርካሪ ባለሶስት እግር ባጃጅ ተሽከርካሪን በመግጨቱ በደረሰው ጉዳት በባጃጅ ውስጥ የነበሩ የአራት ሰዎች ሕይወት ማለፉ ታውቋል።

ለአደጋው መንስኤ ነው ያሉት ሳጅን የኋላ ወርቅ ደጀኔ አብራርቷል። ሮባ

በዚህ በሶስቱ ቀናት ውስጥ የአየሩ ጸባይ ከባድ ዝናብ በመሆኑ አሽከርካሪዎች ቀድመው የአየር ሁኔታውን አለማስተዋላቸው ሁለተኛው ደግሞ የፍጥነት ወሰን አለመጠበቅና በጥንቃቄ አለማሽከርከር ብዙ ጊዜ ለአደጋው መንስኤ ናቸው ለእግረኛ ቅድሚያ አለመስጠት እግረኞችም ብዙ ጊዜ ግራውን መስመር ጠብቀው አለመሄዳቸው በማቋረ

ጫው ላይ አለመራመዳቸውም በአጠቃላይ ጥንቃቄ አለማድረግ መኖሩን ነው የሚያሳይ። ሳጅን የዋላ ወርቅ አክሎም ሕብረተሰቡ ለትራፊክ አደጋ እንዳይጋለጥ የትራፊክ ጽህፈት ቤቱ በየጊዜው አሽከርካሪዎች ለእግረኛ ቅድሚያ እንዲሰጡ፣ የተሽከርካሪዎች ብቃት በየጊዜው እንዲያስፈትሹና የፍጥነት ወሰንን ጠብቆ እንዲጓዙ፣ እንዲሁም እግረኞች ግራ መስመርን ይዞ እንዲጓዙና በተፈቀደላቸው መስመር ላይ እንዲሻገሩ ማስተማር ላይ ይገኛል ጽህፈት ቤቱ ብለዋል።

በትራፊክ አደጋዎቹ በንብረት ላይ 3 ሚሊዮን 500 ሺህ ብር በላይ የሚገመት ጉዳት መድረሱን ነው ሳጅን የዋላ ወርቅ ለአሜሪካ ድምፅ የተናገሩት። አሽከርካሪዎቹም ሆኑ ማህበረሰቡ የትራፊክ አደጋው እንዲቀንስ መጠንቀቅ አለባቸው ብለዋል። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ።

አመሰግናለሁ ፀሐይ ለዘገባው። ክቡራትና ክቡራን አድማጮች በኢትዮጵያ የመንገድ ላይ ትራፊክ እንቅስቃሴ በአደጋዎችና በሌሎችም የመንገድ ላይ ስርዓት ጉዳዮች ላይ ሐሳቦቻችሁን አንሸራሽሩ፣ የምታስቡትን ላኩልን፣ እንደዚሁም በፌስቡክና በትዊተርም ተነጋገሩ። እኛም እየተከታተልን ባለሙያዎችንም እና ባለስልጣኖችን እያነጋገርን ዘገባዎችን ወደፊትም እናቀርብላችኋለን። ወደ ተከታዩ የመጽሔት ርዕስ እንለፍ።

ኬንያ ውስጥ ከሚኖሩ ኢትዮጵያውያን ስደተኞች ከአራት ሺህ በላይ የሚሆኑት ወደ ሀገራቸው ለመመለስ ፈቃደኛ መሆናቸውን የተባበሩት መንግስታት የስደተኞች ጉዳዮች ከፍተኛ ኮሚሽነር ዩኤንኤችሲአር አስታውቋል። ከሁለት ሺህ በላይ ስደተኞች ወደ ሀገር የመመለሻ ቅጽ መሙላታቸውንም የዩኤንኤችሲአር የኬንያ ቢሮ ምክትል ቃል አቀባይ ለአሜሪካ ድምፅ ገልጸዋል። ገልሞዳዊት ተጨማሪ አለው።

በኬንያ ከሚኖሩ ከ27,000 በላይ የኢትዮጵያ ስደተኞች 4,500 ያይሉ ወደ አገር ለመመለስ ፍቃደኛ መሆናቸው ታውቀዋል። የዓለም አቀፉ የስደተኞች ድርጅት ኬንያ ቅርንጫፍ እንዳስታወቀው በእስካሁኑ በተደረገው ምዝገባ 2,200 ትውልድ ኢትዮጵያውያን ስደተኞች ወደ ኢትዮጵያ ለመመለስ ተመዝግበዋል።

የድርጅቱ ኬንያ ቅርንጫፍ ምክትል ቃል አቀባይ ሮዞ ጎላ ስደተኞቹ ወደ ሀገራቸው ለመመለስ የወሰኑት በቅርቡ ከዩኤንኤችሲአር ከኬንያ መንግስትና በኬንያ የኢትዮጵያ ኤምባሲ ጋር ውይይት ካደረጉ በኋላ መሆኑንም ጠቁመዋል። ኤምባሲው በኬንያ በድዳብና በካኩማ ባሉ ስደተኞች ጋር ውይይት ያደረገ ሲሆን በውይይቱ እንደተሳተፉ የተናገሩት ድዳብ ነዋሪ አቶ ኦሞዶ ሞት አንድ ስደተኛ ወደ ሀገሩ ለመመለስ መሟላት አለበት ያሉትን እንዲያብራርተዋል።

ምንም ራሱ ከሀገሮች ቆይተው የተለያዩ ችግሮች ይጋርጥበታል። ለምሳሌ ኢኮኖሚ ተነስቷል። ኢኮኖሚው እዚህ ያለው ሰው ምንም የለው፣ ከዚህ አገር ቤት ሄዶ መነሻ ያስፈልጋል። እንደ ጥያቄ እንደሚመለከተው ይሄን ባለስልጣናት መልከተው ነበረ። እንግዲህ የሚደረገው የወደ ሀገር ቤት መመለስ ተግባር ወይም ስራ ይሄን ነው እና ከኢትዮጵያ መንግስት ጋራ በጋራ ሰርተው የሚያደርገው

ፓኬጅ የወሰነው አንድ ድጎም አለ ያንን ፓኬጅ ለሁሉም ስደተኛ ወይም ወደ ሀገር ቤት ተመላሽ እንዲሆነ የወሰኑ ግለሰቦች እና ቡድኖች የሚሰጣቸው ይህን ፓኬጅ ብሎ የሚጠራው የሆነ ፕሮጀክት አለ። ያንን ፕሮጀክት የኢኮኖሚ ጉዳያቸውን ወይ ኢኮኖሚ ችግሮቻቸውን ይቀርፋል በሚል ገምተው ሊሆን ይችላል። ያንን ሳስቡ በጣም ጥያቄ ማንስተናል።

እንደ አገር ደግሞ ኢትዮጵያ የሚችለውን ያህል ከክልል መንግስታት ጋር በመሆን ተነጋግረን የሚደረገ ማንኛውም ነገር እናደርጋለን። የትራንስፖርት ብቻ ሳይሆን የሂደት ወረቀቶች፣ ማንም ምንድን የሚባለው እነዚህ ህጋዊ ስደተኛ ሆኖ ወደ ሀገር ቤት ተመላሽ የሚያደርገውን ሰነዶች፣ የጉዞ ሰነዶች እስከ ማዘጋጀት ጀምሮ

ሌሎች በክልል መንግስታት የሚከናወን ስራው እንደሚሰሩ ነግረናል። ይህን ግን ፓኬጅን በገንዘብ መልክ እንደሚደጉም እሱንም ተናግሮናል። አቶ ሙድ አክለው ስደተኞች ወደ ትውልድ ሀገራቸው ለመመለስ መንግስት በሀገር ውስጥ ያለውን የፀጥታ ችግር መቅረፍ አለበት ሲሉም አሳስበዋል።

በካኩማ ካምፕ የተጠለሉ የኢትዮጵያ ስደተኞች ወደ ኢትዮጵያ ስለመመለስ በኬንያ ካለው የኢትዮጵያ ኤምባሲና ዩኤንኤችሲአር ተወካዮች አድርገዋል ስለተባለ ውይይት ከቪኦኤ ለቀረበ ጥያቄ አንድ ስማቸው እንዳይጠቀስ የጠየቁ ትልድ ኢትዮጵያዊ ስደተኛ የሚከተለውን ብለዋል። ይህን ነገር ሰምተናል መጥተዋል ተብሎ አንድ ሳምንት በፊት ነው እንደዚህ ወደዚህ በሁለት ሳምንት ውስጥ ሰምተናል። ማህበረሰቡ በጭራሽ የሚያውቀው ነገር የለም። ወይም እዛ ቦታ ላይ የሄዱ ለስብሰባ የተጠሩ ተወካዮችን

እስካሁን አንዳቸውም እናውቃለን የሚሉ ወይም ለማህበረሰቡ መግለጫ የሰጡ ምንም ሰው የለም። ነገር ግን ግለሰቦች ያው ቮለንተሪ ሪፓትሪክ የሚያደርጉ ካሉ እነሱን አነጋግረው ከሆነ አናውቅም። ማህበረሰቡን በአጠቃላይ ተወካዮቹን፣ ኤልደርሶችን ጠርተው ወይም ኮሚኒቲ ሊደሮችን ጠርተው ያወያዩት ወይም ያነጋገሩት ከኮሚኒቲ ተጠሪዎች ደግሞ እንዲህ ነው እንዲህ ነው ተብሎ የሰማነው ምንም አይነት ነገር የለም። አክለው ስደተኛ ወደ ሀገር እንዲመለስ በሀገር ውስጥ ያለው የሰላም ሁኔታ መሻሻል አለበት ብለዋል።

ስደተኛው በኢትዮጵያ አለ ስለሚሉት የጸጥታ ችግር ይናገራሉ። ሀገራችን ውስጥ ሰው ጠዋት ወጥቶ ማታ መግባት በማይችልበት ሁኔታ፣ ስርዓት አልበኝነት በሰፈነበት ሁኔታ ችግር እንደዚህ ተፈናቃዮች በሚሊዮን የሚቆጠሩ ተፈናቃዮች ባሉበት ሁኔታ እንዴት አድርጎ ነው ይሄንን ጭቆና ጠልቶ የመጣው ስደተኛ ድጋሚ ተመልሶ ወደዛ ውስጥ እንዴትስ ነው የሚገባው?

ኢትዮጵያውያን ስደተኞች ላቀረቡት ስጋት የዩኤንኤችሲአር ኬንያ ቅርንጫፍ ምክትል ቃል አቀባይ ሮዞጎላ ምላሽ ሰጥተዋል።

ለተመላሽ ስደተኞች ሊደረግ ስለሚገባው ድጋፍ ሲናገሩ ድርጅታቸው ሊመለሱ ለሚፈልጉ ስደተኞች የጉዞ ወጪ እንደሚሸፍን እንዲሁም አገር ቤት ተመልሰው እስኪቋቋሙ ድረስ ድጋፍ ይደረግላቸዋል ብለዋል። ወደ ትውልድ ሀገራቸው ለመመለስ የተመዘገቡት ኢትዮጵያውያን በሳምንት ጊዜ ውስጥ ወደ ኢትዮጵያ እንደሚመለሱ ተናግረው ለመመለስ ፈቃደኛ ያልሆኑትን የኬንያ መንግስት ዘላቂ መፍትሄ እስኪገኝ በተገን ጠያቂነት ያኖራቸዋል ብለዋል።

የዩኤንኤችሲአር ኬንያ ቅርንጫፍ ቢሮ አሃዝ እንደሚያሳየው በኬንያ ከ27 ሺ በላይ ኢትዮጵያውያን ስደተኞች ይገኛሉ። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ። አመሰግናለሁ ገልሞ፣ ለዘገባው።

ክቡራትና ክቡራን አድማጮች በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ እና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮናው በተጨማሪም በእጅ ስልኮቻችሁ ቪኦኤ ዶት ኤችኦአር ኤን ዶት ኤምኦቢአይ ላይ ታገኛላችሁ። በአሃዱ ራዲዮ ዘጠና አራት ነጥብ ሦስት እና በፌስቡክ ላይቭ አት ቪኦኤ አምሃሪክ ላይ በቀጥታ ልታዳምጡን ትችላላችሁ።

ለሞባይል ስልኮቻችሁና ለመሰል መሳሪያዎቻችሁ አፓችንን ከአፕስቶርና ከፕሌይስቶር ቪኦኤ ሆርን ኦፍ አፍሪካ ብላችሁ ብትጭኑ ዝግጅቶቻችንን በቀላሉ ማዳመጥ ትችላላችሁ። ከመደበኛ ዝግጅቶቻችን በተጨማሪ በ19ና በ25 ሜትር ባንድ አጭር ሞገድ ከምሽቱ ሁለት ሰዓት እስከ ሁለት ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁ ስርጭታችንንም ተከታተሉ።

የምሽቱ የአየር ስርጭት ፕሮዲውሰር ንጉሡ ታምሬ ነው። የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየው ገበያው ነች። ዋና አዘጋጅ ትዝታ በላቸው ነች። የትንታኔው መጽሔት ክፍለ ጊዜ ተጠናቋል። አሁን ከምሽቱ ሦስት ሰዓት ከሰላሳ ሰባት ደቂቃ ሆኗል። አዲስ አበባ ላይ የሰዓቱን አርእስት ዜና የሰዓቱ

አርዕስተ ዜና እንዘላለን። ለጊዜው በሰዓት ምክንያት ይቀጥላል። ዝግጅታችን የምናስተናግዳችሁ ሶሎሞን አባተና አዳነች ፍሳየነን። የስፖርት ቅንብሮች ይከተላሉ። አዘጋጅና አቅራቢው ግርማቸው ከበደ የዛሬ ጥንቅሩን ይዞ ቀርቧል።

ሰላም እንደምን አመሻችሁ፣ የስፖርት ተከታታዮች። በዛሬው የስፖርት ዝግጅት የኢትዮጵያ ወንዶች ብሔራዊ ቡድን በመካከለኛውና ምስራቅ አፍሪካ ሀገራት ሻምፒዮና ላይ ላይሳተፍ እንደሚችል፣ በቅዱስ ጊዮርጊስ አሸናፊነት በተጠናቀቀው የአዲስ አበባ ከተማ ዋንጫ ከ173000 በላይ ተመልካቾች በስታዲየም መገኘታቸው፣ ደራርቱ ቱሉና ሰለሞን ባረጋ በዓለም አትሌቲክስ የዓመቱ ምርጥ ሽልማት ላይ ተሸላሚ መሆናቸው፣ እንዲሁም የነገው የኢትዮጵያ አሸናፊዎች አሸናፊ ዋንጫ ትኩረት የምናደርግባቸው ዘገባዎች ናቸው። ግርማቸው ከበደ ነኝ፣ አብራችሁን ቆዩ።

የኢትዮጵያ ብሔራዊ ቡድን በመካከለኛውና ምስራቅ አፍሪካ ሀገራት የወንዶች እግር ኳስ ሻምፒዮና ላይ ላይሳተፍ ይችላል። በዩጋንዳ አስተናጋጅነት ከህዳር 27 እስከ ታህሳስ 9 2012 ዓ ም እንደሚካሄድ በሚጠበቀው ውድድር ዋሊያዎቹ ላይሳተፉ የሚችሉበትን ምክንያት የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት ኢሳያስ ጅራ በተለይ ለቪኦኤ ተናግረዋል። የሴካፋ የሴካፋ ውድድር እንደ ስራ አስፈጻሚ ኮሚቴ ወስነን ተመዝግበናል። እኛ ውድድሩ

ለመወዳደር ተመዝግበናል፣ ግን የበጀት እጥረት ስላለብን ከስፖርት ኮሚሽን በጀት ጠይቀናል። ከሱ ጋር የሚያያዝ ነው ተሳትፏችን የሚሆነው በጀት የለንም። በእርግጠኝነት እኛ ስፖርት ኮሚሽን በጀቱን ካልመደበልን ወይም መንግስት ጠይቆ ካልነት እስካሁን መልስ አልሰጠንም። ከጠየቅን ከአንድ ሳምንት በላይ ሆኗል። ኢሜዲየትሊ ወዲያው ጥያቄው ከሴካፋ እንደመጣ ነው እኛ በስራ አስፈፃሚ ቁጭ ብለን አይተን የወሰድነው በጀቱን አውጥተን ልከንላቸዋል።

እንግዲህ አብዛኛው ይህን ብሔራዊ ቡድን እንደምታውቀው ዚህም በልመና ነው የምናስተዳድረው። ከእሱ ጋር ተያይዞ የውድድር በጀት እንደለና ሳውቀ ናቸዋል። በመንግስት በኩል ይሁንታ ተገኝቶ በጀቱ ከተመደበ ነው ምን መወዳደር የምንችለው። ዋሊያዎቹ በውድድሩ የሚሳተፉ ከሆነ በአንድ ምድብ ከተደለደለው የኤርትራ ብሔራዊ ቡድን ጋር

ከሁለት አስርተ አመታት በኋላ የሚጫወቱ ይሆናል። የእግር ኳስ ፌዴሬሽኑ ፕሬዚዳንት አቶ ኢሳያስ በኤርትራ አስተናጋጅነት የተከናወነውን የመካከለኛውና ምስራቅ አፍሪካ ሀገራት ከ15 ዓመት በታች ውድድርን ልምድ በማንሳት የሁለቱ ቡድኖች ግጥሚያ የተለየ ትርጉም እንዳለው ይናገራሉ። ዳጎታችን እኛ አንድ ምድብ ስለተረድርን ሳይሆን የተገኘውን እርቅ ለማጠናከር እንፈልጋለን። በስፖርቱ አማካነት የህዝብ ለህዝብ ግንኙነቱን ማምጣት መሰረታዊ ነገር ከ15 አመት በታች ዛለን የተደረገ ውድድር ላይ ተሳትፈናል።

በዛ ውድድር ላይ የኤርትራ ህዝብ እንደ ራሱ ቡድን ነበር የኢትዮጵያን ህዝብ ደገፍ የነበረው እና አንድ አይነት ቋንቋ የሚያወሩ አይነት ስለሆኑ በአብዛኛው የእኔ ቡድን አይነት ስሜት ይታይ ነበር እዛ ሜዳ ላይ አሁን ደግሞ የበለጠ ያን ከዛም በላይ የሚያጠናክር ነው እና ለእኛ ትልቅ እድል ነው በዚህ አጋጣሚ ጓንደ ላይ ከሚደረገው ውድድር ላይ አንድ ምድብ ከመደልደላችንም በላይ

በሴቶች የወዳጅነት ጥሪ አቅርበውልናል አሁን ሰሞኑ። ስለዚህ ወዳጅነቱን በሰፊው ነው የሚፈልጉት፣ ሁለቱ ሀገር የሚፈልግ ለእኛ ጥሩ ማጋጣሚ ነው።

በቅዱስ ጊዮርጊስ አሸናፊነት የተጠናቀቀውን የአዲስ አበባ ከተማ ዋንጫ ከ173ሺ በላይ ተመልካቾች በስታዲየም ተገኝተው እንደተመለከቱት የአዲስ አበባ ከተማ እግር ኳስ ፌዴሬሽን አስታውቋል። በ10 የጨዋታ ቀናት 16 ጨዋታዎች በተደረጉበት ውድድር በየጨዋታ ቀናቱ ከ17ሺ ተመልካቾች በላይ በስታዲየም ተገኝተዋል። በውድድሩ 33 ጎሎች ሲቆጠሩ አራቱን ሳልሃዲን ሰኢድ በማስቆጠር ከፍተኛ ጎል አግቢ ሆኖ ውድድሩን ጨርሷል። በስምንት ቡድኖች መካከል በተደረገው የአዲስ አበባ ከተማ ዋንጫ ቅዱስ ጊዮርጊስ ሰበታ ከተማን ሁለት ለአንድ በማሸነፍ

ስድስተኛ ጊዜ የውድድሩን ዋንጫ አንስቷል። የኢትዮጵያ አሸናፊዎች አሸናፊ ዋንጫ ነገ ሲካሄድ ከተጋጣሚዎቹ መቀለ ሰባ እንደርታና ፋሲል ከነማ ማሊያ ውጪ ደጋፊዎች ሌላ ማሊያ ለብሰው ወደ ስታዲየም መግባት እንደማይፈቀድላቸው የሁለቱ ቡድኖች የደጋፊ ማኅበራት አሳስበዋል። መቀለ የ2011 ፕሪምየር ሊግ ሻምፒዮን፣ ፋሲል ደግሞ የጥሎ ማለፍ ዋንጫው አሸናፊ በመሆናቸው የ2012 ዓ ም ውድድር መክፈቻ በሆነው የአሸናፊዎች አሸናፊ ዋንጫ

ይገናኛሉ። ጨዋታውን አስመልክተው ዛሬ ከእግር ኳስ ፌዴሬሽን ፕሬዝዳንት ኢሳያስ ጂራ ጋር መግለጫ የሰጡት የፋሲል ከነማ የደጋፊ ማህበር ፕሬዝዳንት ጋሻው አስማረና የመቀለ ሰባ እንደርታ ደጋፊዎች ማህበር ፕሬዝዳንት አታክልቲ ኃይለ ስላሰ ለክለቦቹ ደጋፊዎች መልእክት አስተላልፈዋል። ጥምረቱ በወሰነው መሰረት የትኛውም የክለብ ፋሲልና መቀሌ ነገ ሊጫወቱ የሌላ ማሊያ ለብሶ መግባት አይቻልም። እግር ኳሳዊ ምክንያት በሆነ

መንገድ ብቻ እግር ኳሳዊ የሆነው ነገር እግር ኳሱ በሰላም እንዲጠናቀቅ የራሳችንን ኃላፊነት መወጣት አለብን። እግር ኳስ ለመደገፍ እግር ኳስን ለማየት የሚመጣ ሰው እግር ኳሳዊ ከሆነ ውጪ ይዘት ያላቸው ማናቸውም መልእክት ይዞ መምጣት እንደሌለበት የሚለበሰው ማሊያም ሕጋዊ የሆነ የመቀለሰ አንደርታ ማሊያ ብቻ መሆን እንዳለበት

በባንዴራም በሌላ ምልክት የሚገለጹም ካሉ የክለቡ ባንዴራ ብቻ ይዘው እንዲመጡ እንጂ ከዛ ውጭ ሌላ ምልክትና ሌላ ይዘት ያላቸው ነገሮች እንደ ክለብም እንደ ደጋፊ ማህበርም እነዚህ ነገሮችን እንደማናስተናግድ ነው በዚህ አጋጣሚ ለመግለጽ የምፈልገው በዛሬው መግለጫ። በፕሪምየር ሊጉ የሚሳተፉት የ16ቱ ክለቦች ደጋፊዎች ማህበራት ጥምረት ሊመሰረት እንደሆነም ተገልጿል። ከምስረታው አስተባባሪዎች አንዱ የሆነው

ደነቀው በሪሁን ስለ ጥምረቱ ዓላማዎች አብራርቷል። የጥምረቱ ዋናው ዓላማው እግር ኳስን፣ የእግር ኳስ ሜዳዎቻችን የእግር ኳስ ቋንቋ ብቻ እንዲነገርባቸው ለማድረግ ነው። ሌላ ነገር እንዳይኖር ስለ እግር ኳስና ስለ እግር ኳስ ብቻ እንድናወራ ነው። ያው እንደምታውቁት በዓለም ላይ መቶ ሃምሳ አንደኛንን እግር ኳሳችን የወረደ ነው። ደጋፊው በጣም ብዙ ነው። ደጋፊው ሂዷል፣ ኳሱ የለም እና ደሪሞት በፖለቲከኞች ነው እየተዘዋወረ ነው ያለውና

ኳስ የምንወድ ሰዎች ስቴዲየሙን የኳስ ቋንቋ ብቻ እንዲወራበት ለማድረግ ጥምረቱ ትልቅ ፍላጎት ካለው መስራት ይችላል። በዓለም አትሌቲክስ የዓመቱ ምርጥ ሽልማት ኢትዮጵያውያን አሸንፈዋል። በዓለም አትሌቲክስ ሻምፒዮና በ5000 ሜትር የብር ሜዳሊያ ባለቤቱ ሰለሞን ባረጋ ከ20 ዓመት በታች የሆኑ አትሌቶች በሚሸለሙበት የዓለም የዓመቱ ተስፈኛ ኮከብ ዘርፍ የወንዶቹን ሽልማት ወስዷል። ሰለሞን በ5000 ሜትር እና 10000 ሜትር

የዓለም ከ20 ዓመት በታች ምርጥ ሰዓትን አስመዝግቧል። ሰለሞን የዓመቱ ተስፈኛ ኮከብ ተብሎ ከተሸለመ በኋላ ከቪኦኤ ጋር አጭር ቆይታ አድርጎ ነበር።

ይሄ የበለጠ ተነሳስቼ እንዲሰራ የሚያበረታታ እና ለቀጣይ ደግሞ ለውድድሮች ጠንክሬ እንዲሰራ የሚያደርግ ነው። ዘንድሮ የኦሎምፒክ ዓመት ነው እና ዓለም እንዶራለ እነዚህ ሁለቱ ላይ በደንብ ጠንክሬ ሲኒየር ላይ ይችለው መሆን እሰራለሁ እና የራሴን ሰዓቶች እንትን ጥሩ ቦታ ካገኘሁ ደግሞ አምስት ሺህ ሪከርድ መስበር ገዳለ ደለው

በኦሊምፒክ 10,000 ሜትር ውድድርን በማሸነፍ የመጀመሪያዋ ጥቁር አፍሪካዊት የሆነችው ደራርቱ ቱሉ በመም ውስጥና ውጪ ለአትሌቲክስ ባበረከተችው አስተዋጽኦ የዓለም አትሌቲክስ የዓመቱ ምርጥ ሴት ተብላ ተሸልማለች። የኢትዮጵያ አትሌቲክስ ፌዴሬሽን ተቀዳሚ ምክትል ፕሬዚዳንት የሆነችው ኮማንደር ደራርቱ የአፍሪካ አትሌቲክስ ኮንፌዴሬሽን ስራ አስፈጻሚ አባል ስትሆን የምስራቅ አፍሪካ አትሌቲክስ ፌዴሬሽን ምክትል ፕሬዚዳንት ናት።

የዛሬ የስፖርት ዘገባዎች እነዚህ ናቸው። ግርማቸው ከበደ ነኝ። ለሁላችሁም መልካም ምሽት ይሆንላችሁ። ግርማቸውን ለዘገባው እናመሰግናለን። አሁን ደግሞ አፍሪካ ነክ ርዕሶች

ከአርባ በላይ የአፍሪካ ሀገሮች መሪዎች እንደተሳተፉበት የተነገረው የሩሲያ አፍሪካ ጉባኤ በቅርቡ ለመጀመሪያ ጊዜ ሩሲያዊቱ ከተማ ሶቺ ላይ መካሄዱ ይታወሳል። ሩሲያ በሶቪየት ሕብረት ዘመን ከአፍሪካ ሀገሮች ጋር የነበራትን ግንኙነት ለመመለስ እየጣረች መሆኗን ሁኔታውን በባለሙያ አይን እንዲፈትሹልን የጋበዝናቸው አቶ መሐሪ ዮሐንስ ገልጸዋል። አቶ መሐሪ በመቀሌ ዩኒቨርሲቲ የፖለቲካ ሳይንስ መምህር ናቸው። አዳነች ፍስሐዬ ናት ያነጋገረቻቸው።

አቶ መሐር ዮሐንስ ሩሲያ ከአፍሪካ ሀገሮች ጋር ግንኙነት በማድረግ የኃይል አሰላለፏዋን የማስፋት ፍላጎት እንዳላት ገልጸዋል። በሰቤት ህብረት ዘመን ከአፍሪካ ሀገሮች ጋር የነበራትን ግንኙነት የመመለስ ዓላማ እንዳላትም አብራርተዋል። እንደምናውቀው በቀዝቃዛው ዓለም ጦርነት ጊዜ

ከአስራ ዘጠኝ ዘጠና አንድ አመተ ምህረት ፈረንጅ አቆጣጠር ማለት ነው። ራሻ የዓለም ፖለቲክስ እናን አላይንመንት የሚባለው ሶስተኛው ጎራ ለብቻውን ትተን በአሜሪካ መሪነት የምዕራብ ዓለም ወይ ካፒታሊስት ተብሎ ዝም ብሎ በደፈና የሚነገረው እና ራሻ የምትመራው የምስራቁ ዓለም ወይ ደግሞ የሶሻሊስት ዓለም የሚባለውን ተከፋፍለው ፕሮክሲዋር ሲያደርጉ ነበረ። የዲፕሎማሲ ትግሎችም ሲያደርጉ ነበረ። ፉክክሮች ነበሩ። ከጎርባቸቭ ግላስኖስ መምጣት በኋላ በሰቤት ህብረት መፈረካከስ፣ የራሻ ውድቀት በአስራ ዘጠኝ ሰማንያዎች መጨረሻ አካባቢ የጀመረው

ዘጠና አንድ ወደ ተለያዩ ሪፐብሊክ ተበታትና ተዳክማ ነው የቆየችው። ብዙ ኢንዲፐንደንት ሀገሮች መጥተዋል። ከዛም ራሻ ተዳክማለች። በተለይም የምዕራቡ ዓለም ወደ ጎረቤቶቿ አካባቢዎች መጠጋት ሩሲያን እንዳላስደሰተ በመግለጽ አቶ መሐሪ ያብራራሉ። በተለይ በተለይ ደግሞ የምዕራብ ዓለም ወደ ካውካሰስ የሚባለው ዩክሬን ጆርጂያ አካባቢ መጠጋት

በጣም አስደንግጠዋት ነበረ። እሱን ለመመከት ከፍተኛ የሆነ ርብርብ እያደረገች ነበረ። ራሻ ተዳክማለች በወታደራዊም ኢኮኖሚካሊም ያ ወታደራዊ ያን ያህል ባይሆንም ያው ወታደራዊ ኃይል በኢኮኖሚ ኃይል ስለሚመሰረት፣ ከዛም ቀጥሎ ሶቬት ኅብረት ከተፈረካከሰች በኋላ ወራሽ ሀገር የምትባለው ራሻ ራሻ ፌዴሬሽን ማለት ነው። በኢኮኖሚ ከሁለት ሺ አንድ የፑቲን መምጣት የነበረው አስር አመታት ከፍተኛ የሆነ የኢኮኖሚ መዋዠቅ እና የዋጋ ግሽበት እንዲሁም ደግሞ ኢኮኖሚውን በጥቂት ባለሀብቶች የመወረር እንደዛ አይነት ቴንደንሲ

ሰዎች ነበሩ። በአጭሩ ክራይሲስ ውስጥ ነበረችና ፑቲን ሲመጣ ራሻ በአለም አቀፍ ደረጃ ስሟን እንደ አዲስ መገንባት፣ መልሶም ተፎካካሪ መሆን፣ መልሶም የአውሮፓ ህብረት መስፋፋት፣ እንዲሁም ደግሞ የምዕራብ ዓለም ወደ ራሻ መሬት የመጠጋት ተንደንሲ ወደ ልዕለ ኃያልነት ፉክክሩ ለመግባት የመረጠች ይመስለኛል። ሩሲያ በአሁኑ ወቅት ከአፍሪካ ሀገሮች ጋር የምታደርገው ግንኙነት በፊት ከሶቪየት ህብረት ጋር እንደነበረው በርዕዮተ ዓለም ላይ የተመሰረተ ሳይሆን

የሀገርዋን ብሔራዊ ጥቅም በማስጠበቅ ላይ ያተኮረን እንደሚመስላቸው አቶ መሐሪ ገልጸዋል።

እንደ በፊቱ አሁን እንደ ሶቪየት ህብረት እንደነበረበት ጊዜ አይዲዮሎጂ መሰረት ያደረገ ርዕዮተ ዓለም መሰረት ያደረገ ኮሚኒስት የሆኑን እንደግፋለሁ ካፒታሊስት የሆኑን ደሞ ተናኮሳለሁ ወይ ደግሞ እንዲዳከሙ አደረጋለሁ የሚል አይመስለኝም። ናሽናል ኢንተረስት መሰረት ያደረገ ራሻ በዓለም ብሔራዊ ጥቅሟን ለማስጠበቅ ተፎካካሪ ሆና እንድትወጣ ወዳጅ ሀገራት ማፍራት የሚል ይመስለኛል። ይህን ስትሰራ ደግሞ ብዙ ጊዜ የቻይናውን ይመስለኛል። የቻይናው አሁን የታወቀ ምንድን ነው፣ ግልጽ የሆነ ፖሊሲ አለ። በሀገራት ውስጥ ፖለቲካ ጣልቃ ባለመግባት ይብዛም ይነስም ለአንተ ጥቅም

በሚጠበቅበት መልኩ ጓደኛሞች ወይ ወዳጆች ማፍራት በሚል ነው የሚታወቀው። እና አሁን ለምሳሌ የራሻ ዴሞክራሲ ተጣሰ፣ የሰብአዊ መብት ተጣሰ ምናም ብሎ ጣልቃ ይገባል ብዬ አላስብም። የራሻ ዋናው መሪ ዶክትሪን የራሻ ናሽናል ኢንተረስት ማስቀደም ነው። ስለዚህ ከዚህ የተለየ ለአፍሪካ የተለየ ፖሊሲ አላስ ብዬ አላስብም። በአጠቃላይ የአለም ሀያላን ሀገሮች በተለያየ መንገድ ጥቅማቸውን ለማስጠበቅ ሲሉ

የዓለም ሀገራት ወዳጅነትን ይፈልጋሉ ይላሉ አቶ መሐሪ። እነዚህ ልዕለ ሀያላን ሀገራት የሚባሉ ወይ ደግሞ የዓለም ሀያላን ሀገራት የሚባሉ ብዙ ጊዜ የዓለም ሀገራት ጓደኝነት ይፈልጋሉ ምክንያቱ

በአለም የዲፕሎማሲ ትግል አለ። በዩናይትድ ኔሽን እንደምናውቀው የድምፅ ሰጣት አለ። እዛ ላይ ድጋፍ እንዲያገኙ ጓደኛሞች እንዲያፈሩ እነሱ በሚፈልጉት መንገድ የአለም ፖለቲክስና የአለም የሀይል አስተላለፍ ለመቃኘት እንዲመቻቸው እንደዛ ያደርጋሉ። ወይ ደግሞ ሽኩቻ አለ በአለም መድረክ። ለምሳሌ የቻይናና የአሜሪካ ብንወስድ ዋናው ሽኩቻው የኢኮኖሚ ነው። ከዛም ቀጥሎ በኤሽያ ፓስፊክ ያለው በተለይ የቻይና ባህር በሚባለው ያለውን ፍጥጫ የሁለት ሀገራት እዛ ላይ ያላቸው የሀይል

አስተላለፍን ለማድረግ ወደ ራሳቸው ደጋፊ መንግስታት፣ ደጋፊ ሀገራት ለማሰለፍ እንደዚህ አይነት ትብብሮች ያደርጋሉ። ህንድም ሁለተኛዋ የኤሽያ ትልቅ ሀገር ነች። በኢኮኖሚም በሚሊታሪ ኃይልም በጣም ትላልቅ ከሚባሉ ሀገሮች ተርታ የምትሰለፍ ነች። ሙሉ ለሙሉ የዓለም አቀፍ አስተላለፉ ወይ ሩል ኦፍ ጌሙን መቀየር ባትፈልግም በዋናነት ተደማጭነቷን ለማሳደግ እንደዛ ታደርጋለች። በመጨረሻም አቶ መሐረዳይ የአፍሪካ ቀንድ ሀገሮች ለራሳቸው በሚበጅ መንገድ የራሳቸውን ትስስር ፈጥረውና ተቋሞቻቸውን አጠናክረ

ለጋራ ጥቅም ቢሰሩ ይበጃል ሲሉ መክረዋል። በአጠቃላይ ምንድን ነው ማለት የምፈልገው እንግዲህ አፍሪካ ቀንድ አሁን በቀውስ እየተናጠ ነው። ሀያላን ሀገራት ከራሳቸው ፍላጎት እየተነሱ በአፍሪካ ቀንድ እጃቸው ያስገባሉ፣ በቀጥታም በተዘዋዋሪም በዋናነት ጅቡቲ አካባቢ ያለው የባህር

ናቫል ፎርስ ቤዝ አሉ። ባልተለመደ መልኩ ደግሞ የአረብ ሀገራት በአሜሪካ ሞግዚትነት ስር ሆነው በኤርትራም በሶማሊላንድም መስፋፋት እያሳዩ ነው። ከዛም ቀጥሎ በሚድል ኢስት ያለውን የፓወር ፉክክር፣ እሱም ወደ አፍሪካ ቀንድ የራሱ የሆነ ኢምፓክት እየፈጠረ ነው። ራሻም በአዲስ መልኩ እየመጣች ነው። እንግዲህ በምን መልኩ እንደምትቀጥለው አይታወቅም። ዶክተር አብይ አህመድ የኢህአዴግ ሊቀመንበርና የኢትዮጵያ ጠቅላይ ሚኒስትር ሆነው ሲመረጡ ጊዜም የውጭ ጉዳይ ሚኒስትር ራሻ መጥቶ ነበረ። ያው እንግዲህ ተመልካች አልሆንም

ከቻልኩኝ እኔም ለእኔ በሚመች መልኩ እጄን ላስገባ ነው አይነት ነው መልእክት የነበረው። አሁንም ከዛ አንጻር ነው መታየት ያለበት። አሁን ሰላም ያለ ሀገር ያለ አይመስለኝም። አፍሪካ ግን እየተናጠ ነው። እና በማስተዋል ቢካሄድ ነው የምለው እዚህ አካባቢ ያለ ሕዝቦች በራሳቸው ፍላጎት ከራሳቸው ጥቅም ተነስተው ለራሳቸው በሚበጅ መልኩ የራሳቸው ትስስር እና ከዚህ በፊት የነበሩ አካባቢያዊ ተቋማት እነሱን አጠናክረው ውይይት ቢፈጠር ለጋራ ጥቅም ቢሰራ ነው ብዬ ማስበው እንጂ ከአንዱ ሌላ

ተጠግቶ አንዱን ለመብለጥ አንዱን ለማጥቃት አንዱን ለማዳከም የሚደረገው አካሄድ ጠቃሚ ነው ብያ ላስብ። ቆም ተብሎ መታሰብ ያለበት ሁኔታ ውስጥ እንዳለን ነው አስረግጬ መናገር የምፈልገው። እሽ እንግዲህ፣ አቶ መሀሪ ዮሐንስ ለሰጡኝ ማብራሪያ በጣም አመሰግናለሁ። እኔም አመሰግናለሁ አዳነች አመሰግናለሁ። አዳነች ወደ ተከታዩ ቅንብር እናልፋለን ጤና

በ30 ዓመታት በላይ ለሆነ ጊዜ ኢትዮጵያ ውስጥ ያገለገሉ ጀርመናዊት ነርስ ናቸው። የዛሬ የጤና እንግዳችን ሲስተር ክሪስተል አርነስ ይባላሉ። በተለይ ዝሆኔ ህመምን በማከም ስላላቸው ልምድም ለናኮር መልካጫውተውታል። ዘገባው ቀጥሎ ይቀርባል። እንደ ጎርጎሮሲያኑ አቆጣጠር በ1961 ዓ ም በምዕራብ ጀርመን መወለዳቸውን ይናገራሉ ሲስተር ክሪስተል አርነስ።

የሁለተኛ ደረጃ ትምህርታቸውን እንዳጠናቀቁ የነርሶች ትምህርት ቤት መግባታቸውን ያስታውሳሉ። ትምህርታቸውንም እንዳጠናቀቁ በ1980ዎቹ መጀመሪያ ወደ ኢትዮጵያ መምጣታቸውን ተናግረዋል። ምክንያታቸው ምን ይሆን?

አቅላጥፎ በሚናገሩት ሀገርኛ ቋንቋ እንዲያብራራሉ አኒ ናኖ ጀርመኒ ኬሳ ሚስዮኒ ቶኮ ቃባ ዋጋቶባት ምሻን ዱራ ናሞኒ ጋራ

ቢላን ህብረተሰብ በነርሲንግ በአዋላጅነትና በሌሎችም የጤና አገልግሎቶች ሲያገለግሉ ከቆዩ በኋላ የሁለተኛ ዲግሪያቸውን ለመማር ወደ ብሪታንያ ለንደን ማቅናታቸውን ይገልጻሉ። በለንደን ቆይታቸውም

በህብረተሰብ ጤና ተመርቀው ወደ ኢትዮጵያ ተመልሰው መምጣታቸውን ተናግረዋል። ከዛም ባምቦ፣ ባሌ፣ ጎጃም፣ ጎንደር እና ትግራይ በመሄድ የኤች አይ ቪ ኤች ስርጭትን መግታት ላይ በስነ ተዋልዶ ጤና መስራታቸውን ገልጸዋል። በዚህም ዙሪያ በርከት ያሉ ጥናቶችን ማከናወናቸውን ጠቁመዋል። ሲስተር ክሪስተላረንስ በኢትዮጵያ ብዙም ትኩረት አልተሰጠውም የሚሉትን በእንግሊዝኛ አጠራሩ ኤሌፋንታይሲስ ወይም

ክቡራትና ክቡራን አድማጮች የጤና ዝግጅታችን ይቀጥላል። የሲስተር ክሪስትል የአፋን ኦሮሞ ቃለምልልስ ወደ አማርኛ ተተርጉሞ የተዘጋጀበት ዘገባ ቀጥሎ ይቀርባል።

እንደ ጎርጎሮሳውያኑ አቆጣጠር በ1961 ዓ ም በምዕራብ የሚሉትን በእንግሊዝኛ አጠራሩ ኤሌፋንታይሲስ ወይም ፖዶኮኖሲስ ተብሎ የሚጠራውን ዞኔ ወይም እግርን የሚያሳብጥ በሽታ ላይ እንዴት ትኩረት ሰጥተው መስራት እንደጀመሩ አጫውተውኛል ሲስተር ክሪስተል ዲፒኮን ከሚለው

garuu namoonni ይህን እግር የሚያሳብጥ በሽታ በተመለከተ ሰዎች መንስኤውን አያውቁትም። ሐኪሞችም ችግሩን ላይ የተዋውቀው ለማከም ይቸገሩ ነበር። በሽተኞቹ መድኃኒት ቢያገኙም ሲድኑ አይታይም ነበር። እኔም ብሆን መፍትሄ ያለው መስሎ ስላልታየኝ በጣም አዝን ነበር። ነገር ግን በደንብ ዶሎ አንድ የካቶሊክ ተራድኦ ድርጅት ውስጥ የሚሰሩ የጤና ባለሙያዎች ይህ በሽታ መዳን እንደሚችል ነገሩኝ። ከዛም የህክምናውን ሁኔታ ተምሬ ማከም ጀመርኩ። ህክምናው በጣም ቀላል ነበር የእግር ንጽህናን መጠበቅና

ጫማ ማድረግ ብቻ ነበር። ሰዎቹ የተባሉትን ምክር ተግብረው በስድስት ወራት ውስጥ ተሽሏቸው ስታገኛቸው በጣም ያስደስታል። ይህን በሽታ የሚያመጣው አሲዳማ በሆነ በቀይ አፈር ውስጥ የሚገኝ እንደ ስሊከን ያሉ ጥቃቅን የብረት ንጥረ ነገሮች ይገኛሉ። ሰዎች ለረዥም ጊዜ በባዶ እግራቸው በሄዱ ቁጥር በእግራቸው ትንንሽ ቀዳዳ እየገባ የእግራቸውን የደም ዝውውር ሊገታ ይችላል ይላሉ።

ከቆይታ በኋላም እግራቸው ማበጥ ይጀምራል። ሌሎችም በሽታዎች ተከትለው ሊመጡ ይችላሉ በማለት ነው ስለ ዝሆኔ ምንነት የሚገልጹት። ሲስተር ክሪስተል ታዲያ በሽታውን በምን አይነት ዘዴ ያክሙት ይሆን? ባይን ሳኒ እጆሉማ ሳኒ ቆፔን ቀባኒ ቆፔ ቀባችሁ ጃላችሁ ቀሩ ሆሪ ዳባኒ ወገ ኩዳን ኩዳሻን ቦቴ

ብዙ ሰዎች ጫማ ማድረግ ይወዳሉ፣ ግን ጫማ የሚገዙበት ገንዘብ ስለሌላቸው ባዶ እግራቸውን ይሄዳሉ። እግራቸውም ከአስር እና ከአስራ አምስት ዓመታት በኋላ የበሽታውን ምልክት ማሳየት ይጀምራል። ያኔም እግራቸው መደበቅ፣ ከሰው መሸሽ ይጀምራሉ። ምክንያቱም ያሳክካቸዋል መጥፎ ሽታም ስለሚኖረው ከሰዎች ይነጠላሉ። ስለዚህም ሕክምና የሚጀምረው ለእነሱ ፍቅር ከመስጠት እነሱን በማዳመጥና ከእነሱ ጋር በመወያየት ነው። ስለ በሽታው ምንነት ካወቁ በኋላ ሳሙና፣ ዘይትና ማስታጠቢያ እንሰጣቸዋለን። ስለ ንጽህና አጠባበቅም እናስተምራቸዋለን ልክ

ቅዱሱ መጽሐፍ እንደሚለው እግራቸውን እናጥባለን። ዘወትር ማታ ማታ እግራቸው እንዲታጠቡና ከቀይ አፈር እንዲጠበቁም እንመክራቸዋለን። በዝሁኔ ለተጠቁ ሰዎች ሕክምና ሰጥተው ብቻ አይተውም ከስድስት ወር በኋላ ተመልሰው ስላለው ለውጥ እንደሚጠይቁ ተናግረዋል። በዚህ ጊዜ በሰዎቹ ላይ የሚታየውን ስሜት እንዲያብራራሉ እንጋፈና ይህኞ እስን ኬሳ ድቁ ሰቴ ጂያ ከና ኬሳ ጫሉማ ጀዱ እንኮልፉስ እንገመዱስ

ከወራት በኋላ ተመልሰን ስንጠይቃቸው መጀመሪያ ዝም ይላሉ። በጣም የሚያዝናሉ፣ ደግሞም ይስቃሉ፣ ደስም ይላቸዋል። ይህ እግርን የመታጠብ ልማዳቸውን ማበረታታት አለብን። እግራቸውን እንዲታጠቡ ሳሙናና ቅባት ሰጥተው ብቻ አይተውም። በሽታው እንዳይባባስና የእግራቸውን መጠን እንዲቀንስ እስከ አርባ አምስት ቁጥር የሚሆን ጫማ በተመጣጣኝ ዋጋ ለተጠቃሚዎች ያቀርባሉ እንጂ

እንደ ሲስተር ክሪስተል አባባል ለመድኃኒትነት የሚጠቀሙት ሳሙናና ቅባትን ቢሆን ከአካባቢው በሚገኝ እጽዋት ነው የሚሰራው። ወጣት ጌቱ ያስን በዝሆኔ ለተጠቁ ሰዎች ጫማ ይሰራ ነበር። አሁን ከነ ሲስተር ክሪስተል ጋር በመሆን ጫማ ሰሪዎችን በበጎ ፈቃደኝነት ያማክራል። በምዕራብ ሸዋ ኢጃጂ አካባቢ

ሲስተሯ በዝሆኔ ላይ ትኩረት ሰጥተው መስራት ከጀመሩ ወዲህ መጣ ያለውን ለውጥ እንዲህ ይገልጻሉ። ና ሰነት አማ ለምዲ ከምዩ በአሁኑ ሰዓት ማንም ሰው ባዶ እግሩን አይሄድም። የዝሆኔ በሽታ እግር ያሳብጣል። ያም ቢሆን ግን ጫማ በለበሱ ቁጥር ያበጠው እግር ወደ ቀድሞ መጠኑ እየተመለሰ ይሄዳል። ለውጥ እያሳየ ሲሄድ የሚለበሰው የጫማ ቁጥርም አብሮ እያነሰ ይሄዳል። በዝሆኔ ላይ መስራት ከጀመሩ አስር ዓመት እንደሞላቸው የሚናገሩት ሐኪሟ

በጊምቢ እጃጂ ጫንቃ እና መቱ ከ14 ሺህ በላይ ሰዎችን ማከማቸውን ገልጸዋል ነገር ግን በኢትዮጵያ ከአንድ ሚሊዮን ሚሊዮን 600 ሺህ በላይ የዝሆን ተጠቂዎች መካከል ከአንድ መቶ ሺህ ያልበለጡ ናቸው ህክምና ያገኙት በማለት ያነበቡትን ጥናት ዋቢ አድርገው ተናግረዋል ሲስተሯ መንግስትና መገናኛ ብዙሃንም ትኩረት ሰጥተው በሽታውን መከላከል ሰዎች እንዳይያዙም ግንዛቤ መስጠት አለባቸው ሲሉ መልእክት አስተላልፈዋል ለአሜሪካ ድምፅ ናኮር መልካ ካምቦ

ናኮር መልካን እናመሰግናለን። ክቡራትና ክቡራን አድማጮች ዝግጅታችን ወደ መጠናቀቁ ነው። የኢትዮጵያ ሚቴዎሮሎጂ ኤጀንሲ ነገ አዲስ አበባ ከፊል ዝናባማ እንደምትሆን ተንብዮአል። ከፍተኛ ሙቀቷ 20 ዝቅተኛ 12 ዲግሪ ሴልሺየስ ነው የሚሆነው። ዝግጅታችን በዚሁ ተጠናቀቀ። ቀጥሎ ትግርኛ ይቀርባል። በእኛ በኩል ሰላም፣ ደህና ደሩ